ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22፣ በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 13 2013 ዓ.ም ዝግጅታችን ጀመረ። አንዳንድ አገራት በኢትዮጵያ የውስጥ ጉዳይ በእጅጉ ጣልቃ እየገቡ መሆኑን የገለጹ በጎ ፈቃደኛ ዜጎች ይህንኑ የሚቃወም ንቅናቄ አስጀምረዋል። የሚጠቀሱ የሰብአዊ መብት ጥሰቶች የተነገሩ ጉዳዮች መንግስትም ያመነው እኔም እንደ ግለሰብ ከጀርባ የቆሙ አጋሮቻችንም እንደ ግለሰብ አይቶ መዝኖ በሚያሳዝነው አዝነው ፈጥነው መድረስ በሚገባቸው ፈጥነው ለመድረስ ጥረት እያደረጉ ደግሞ ቢታረም ቢስተካከል ለሚሉት ድምፅ እየሆኑ ሁሉን አይነት አቅጣጫ ትግል እያደረጉ እያሉ እንደ ዜጋ ይህንን እያደረግን ነው። ለራሳችን ተውን ነው የተጫነን እጅ ከውስጥ ካለን ጉዳይ በላይ ሊሆንብን አይገባም። በዚህ ጉዳይ ላይ ከተሰናዳው ዘገባ የተቀነጨበ ነው ያደመጣችሁት። ዝርዝሩ በአብይ ርዕስ ይቀርባል። በሌላ በኩል የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ሴኔት ሪዞሉሽን 97 በተሰኘው የኢትዮጵያውያን ወቅታዊ ሁኔታን ለማዋ ለማሻሻል መወሰድ የሚገባቸውን እርምጃዎች በዘረዘረው ረቂቅ ውሳኔ ላይ በሙሉ መስማማቱ ታውቋል። የዚህንም ዝርዝር ዘገባ ከዜናው በኋላ እናቀርብላቸዋለን። ጤና ይስጥልኝ። እንደምናመሻችሁ ክቡራንና ክቡራን አድማጮቻችን የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ስርጭቱን ብርሃን ኃይሉ ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ቪኦኤ ኒውስ ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ አሃዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤናስጥልኝ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ሴኔት ሬዞሉሽን 97፣ የሴኔቱ ውሳኔ ቁጥር 97 በተሰኘው የኢትዮጵያን ወቅታዊ ሁኔታ ለማሻሻል በሚል መወሰድ የሚገባቸውን እርምጃዎች የዘረዘረውን ረቂቅ ውሳኔ አሳልፏል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ሰማንታ ፓወር የትግራይ ክልል ግጭት እጅግ የከበደ ረሃብ እያስከተለ እንደሆነና ከአምስት ሚሊዮን የሚበልጥ ሕዝብ እርዳታ የሚያስፈልገው መሆኑን አሳሰቡ። የቅድመ ማስጠንቀቂያ ቅኝታችን አጣዳፊ የምግብ ችግር መኖሩን ይጠቁመናል ያሉት ሰማንታ ፓወር ችግሩ እጅግ አስከፊው ደረጃ ላይ መድረሱን ገልጸው የኢትዮጵያ መንግስት ግጭቱን ለማቆም እና የሰብአዊ ረድኤት ሰራተኞች የችግረኛውን ሕዝብ መድረስ እንዲችሉ አሁኑኑ እርምጃ መውሰድ አለበት ሲሉ በትዊተር ገጻቸው ላይ አስፍረዋል። በሌላ ዜና በኢትዮጵያ ትግራይ ክልል የሰብአዊ ረዴ ሰራተኞች ችግር ላይ ያሉ ማህበረሰቦችን ለመድረስ በሚያደርጉት እንቅስቃሴ የሚገጥማቸው መሰናክል ተባብሷል ሲል የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ ኦቻ አሳሰበ። አጣዳፊ የምግብ እርዳታ ከሚያስፈልገው 5.2 ሚሊዮን ሕዝብ ውስጥ ካለፈው መጋቢት መጨረሻ ወዲህ መድረስ የተቻለው 1.8 ሚሊዮኑን ብቻ መሆኑን ኦቻ ገልጿል። በክልሉ የባሰ የከበደ የተመጣጠነ ምግብ እጦት እንዳይከሰት አስቸኳይ የገንዘብ እርዳታ እንደሚያስፈልግ የገለጸው ኦቻ እርዳታ ለሚያስፈልጋቸው ሁሉ እስከዚህ የአውሮፓ 2021 ዓ ም መጨረሻ ድረስ እርዳታውን ለማቅረብ 853 ሚሊዮን ዶላር እስከ ሐምሌ ወር መጨረሻ ባለው ጊዜ ውስጥ ደግሞ 200 ሚሊዮን ዶላር እንደሚያስፈልግ አሳስቧል። ኢትዮጵያ በመጪዎቹ የክረምት ወራት ከታላቁ ህዳሴ ግድብ የኤሌክትሪክ ኃይል ማመንጨት እንደምትጀምር የውጭ ጉዳይ ሚኒስቴር ትናንት ሐሙስ ባወጣው መግለጫ አስታወቀ። በአራት ነጥብ ስድስት ቢሊዮን ዶላር ወጪ እየተገነባ ያለው የታላቁ ህዳሴ ግድብ በክረምቱ ወራት 13.5 ቢሊዮን ኪዩቢክ ሜትር ውሃ በማጠራቀም የግድቡን የውሃ መጠን ወደ 18.4 ቢሊዮን ኪዩቢክ ሜትር ከፍ እንደሚያደርገው የሚጠበቅ መሆኑን የውጭ ጉዳይ ሚኒስቴር መግለጫው አመልክቷል። 650 ኪሎሜትር እርዝማኔ ያለው የግድቡ የኤሌክትሪክ ኃይል ማስተላለፊያ መስመር ዝርጋታ መጠናቀቁን መግለጫው አክሎ አስታውቋል። የግድቡ ግንባታ ስራ 80 ከመቶ መጠናቀቁን እና ግድቡ እንደ አውሮፓውያን አቆጣጠር በ2023 ዓ ም በሙሉ አቅሙ የኤሌክትሪክ ኃይል ማመንጨት ሲጀምር በአህጉረ አፍሪካ ከማናቸውም ከፍተኛውን የሃይድሮ ኤሌክትሪክ ኃይል አመንጪ ከዓለም ደግሞ ሰባተኛውን ደረጃ እንደሚይዝ መንግስታዊ የዜና ማሰራጫዎች አውስተዋል። የውጭ ጉዳይ ሚኒስቴር መግለጫው ኢትዮጵያ የግድቡን የውሃ ሙሌት የግድቡን ግንባታ ስራም ሆነ የውሃ አለቃቀቅ እቅዷን የሚያደናቅፍ አንዳችም ተግባር አትታገስም ብሏል። ግብጽ በመጪው የግድቡ የውሃ ሙሌት እቅድ ላይ ተቃውሞ እንደሌላት ማስታወቋ ጥሩ ጅማሮ መሆኑንም የኢትዮጵያ የውጭ ጉዳይ ሚኒስቴር ገልጿል። በሁለተኛው የግድቡ የውሃ ሙሌት እቅድና የኤሌክትሪክ ኃይል ማመንጨት እንደሚጀመር በገለጸው ዜና በርካታ ኢትዮጵያውያን በማህበራዊ መገናኛ አማካይነት ድጋፋቸውን እያሰሙ ናቸው። ለጋዜጠኞች መብት ተሟጋቹ ድርጅት ሲፒጄ የኢትዮጵያ መንግስት የኒውዮርክ ታይምስ ጋዜጠኛ ሳይመን ማርክስን ከሀገር ማስወጣቱን አወገዘ። ጋዜጠኛው ባለፈው መጋቢት የፕሬስ ፈቃዱ የተሰረዘ ሲሆን አሁን ደግሞ በቁጥጥር ስር ከዋለ በኋላ ወዲያውኑ ከሀገር እንዲወጣ ተደርጓል ያለው ሲፒጄ የኢትዮጵያ መንግስት ጋዜጠኛው ወደ ኢትዮጵያ ተመልሶ ስራውን እንዲያከናውን እንዲፈቅድ እናሳስባለን ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በእስራኤልና በጋዛ መካከል የተከናወነው የተኩስ ማቆም ስምምነት በአካባቢው የሰዓት አቆጣጠር ዛሬ ከሌሊቱ ስምንት ሰዓት ላይ ተጀምረዋል። በጋዛና በእስራኤል መጠነኛ መረጋጋት እንዳለ ነው የተዘገበው። ስለ ጉዳዩ የተቀነባበረውን አጭር ዘገባ አዳነች ፍስሐዬ ታቀርበዋለች። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ካለፉት 11 ቀናት ወዲህ ስድስት ጊዜ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ ጋር እንደተነጋገሩ ትናንት ሌሊት ጠቁመዋል። ግጭቱ እንዲቆም ብዙም ድምፅ ሳያሰሙ ያደረጉት ዲፕሎማሲያዊ ጥረት መሆኑን አስገንዝበዋል። ማ ስ ፍልስጤማውያንና እስራኤላውያን በእኩል ደህንነታቸውና ጸጥታቸው ተጠብቆ እኩል ነጻነት ብልጽግናና ዲሞክራሲ አግኝተው እንዲኖሩ ይገባል የሚል እምነት አለኝ። ይህ እንዲሳካም አስተዳደሬ ድምፁን አጥፍቶ የማያቋርጥ ጥረት ማድረጉን ይቀጥላል። ይህን መሻሻል ለማሳካት የሚያስችለን ቅን የሆነ እድል አለን ብዬ አምናለሁ። ይህ እንዲሳካ ለመስራትም ቁርጠኛ ነኝ። ባይደን በተለይም ግብፅ በተኩስ ማቆሙ ጥረት ላይ ለነበራት ሚና አሞግሰዋታል። ለጋዛ ፈጣን ሰብአዊ ረድኤት እንዲቀርብ መልሶ የመገንባት ስራም እንዲካሄድ ዩናይትድ ስቴትስ ከተባበሩት መንግስታት ድርጅትና ከሌሎችም ጋር ለመስራት ቁርጠኛ መሆኗንም ባይደን አስገንዝበዋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዚደንት ቮልካን ቦዝኪር በበኩላቸው እንዳውም ዘግቷል በማለት የተኩስ ማቆሙን ስምምነት አስተማማኝ ብለውታል። ይህ ጠቅላላው ጉባኤ የመሪነቱን ቦታ ሲይዝ አባል አገሮችም በአንድ ድምፅ ሲናገሩት ውጤት እንደሚገኝ ያሳያል። ሁለተኛ ደግሞ እስራኤል እንደ ወራሪ ኃይል ዓለም አቀፍ የሰብአዊ መብትንና የሰብአዊ ሕግን ማክበር አለባት። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ የተኩስ ማቆሙን ስምምነት በመልካም ተቀብለውታል። ሁለቱም ወገኖች እንዲያከብሩትም አሳስበዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውጊያውን በማውገዝ ተኩስ እንዲቆም ጥሪ ለማቅረብ ያደረገውን ጥረት የባይደን አስተዳደር አግዷል። አንዳንድ ሀገሮች ነቅፈውታል። እንዲህ አይነቱን መግለጫ ለማውጣት የሚቻለው ሁሉም 15 የጸጥታው ምክር ቤት አባል ሀገሮች ከተስማሙበት ነው። በ11 ቀናቱ ውጊያ ጋዛ ላይ 65 ልጆች የሚገኙባቸው 230 ሰዎች እንደተገደሉ የአካባቢው የጤና ባለስልጣኖች ገልጸዋል። እስራኤል ውስጥ ደግሞ 12 ሰዎች መገደላቸውን ባለስልጣኖች ተናግረዋል። የተባበሩት መንግስታት ድርጅት በገለጸው መሠረት ጋዛ ውስጥ ከ72000 በላይ የሚሆኑ ሰዎች ከመኖሪያቸው ተፈና አዳነችን፣ አመሰግናለሁ። ወደ ዓለም አቀፍ የኮቪድ-19 ወረርሽኝ ዜና ስንሻገር ኮሮና ቫይረስ እጅግ በፈጠነ ሁኔታ እየተዛመተባት ባለችው ህንድ ባለፈው የ24 ሰዓት ጊዜ ውስጥ ብቻ 259ሺ አዲስ የቫይረሱ ተጋላጮች መገኘታቸውንና አራት ሺህ ሰዎች ህይወታቸው ማለፉ ተዘግቧል። ህንድ በአሁኑ ወቅት በዓለም ዙሪያ ከተረጋገጠው አንድ መቶ ስልሳ አምስት ነጥብ አምስት የቫይረሱ ተጋላጮች ቁጥር ውስጥ ሀያ ስድስት ሚሊዮኑን እንደያዘች የዩናይትድ ስቴትስ የጃንስ ሀፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል ገልጿል። ከህንድ የሚበልጥ ቁጥር ያላት የቫይረሱ ተያዦቿ ቁጥር ሰላሳ ሶስት ሚሊዮን የገባው ዩናይትድ ስቴትስ ብቻ ነች። በዩናይትድ ስቴትስ ከፍተኛው የተላላፊ በሽታዎች አዋቂውና የፕሬዝደንት ጆ ባይደን የሕክምና ጉዳዮች ዋና አማካሪ ዶክተር አንቶኒ ፋውቺ ዩናይትድ ስቴትስ የኮሮና ቫይረስ ስርጭት እንዳያሻቅም መከላከል የምትችል ይመስለኛል ሲሉ ለዋሽንግተን ፖስት ጋዜጣ ገለጹ። ሀገሪቱ አሉ ፋውቺ ፕሬዝደንት ባይደን እስከ መጪው የዩናይትድ ስቴትስ የነጻነት ቀን ጁላይ ፎር በሚኖረው ጊዜ ውስጥ ሰባ ከመቶ ህዝብ ቢያንስ አንድ ክትባት እንዲከተብ ያወጡት ግብ ተፈጻሚ ከሆነና አሁን በያዝነው የክትባት አሰጣት ፍጥነት ከቀጠልን የቫይረሱ ስርጭት እንደገና የሚያሻቅብበት አደጋ ይገጥመናል ብዬ አልሰጋም ብለዋል። ይህ በዚህ እንዳለ የኮቪድ-19 ዓለም አቀፍ ወረርሽኝ እንዳያከትም ከተደቀኑበት ከፍተኛ አደጋዎች አንዱ አስደንጋጭ የሆነ ደረጃ ላይ የሚገኘው የክትባቱ የተዛባ ተደራሽነት ነው ሲሉ የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም አሳሰቡ። ዶክተር ቴድሮስ ይህን ያሉት በዚሁ ሳምንት ውስጥ በጋራ ብልጽግና ኮመንዌልት አባል አገሮች የጤና ሚኒስትሮች ስብሰባ ላይ ባሰሙት ንግግር ነው። የደቡብ አፍሪቃ ፕሬዚደንት ሲሪል ራማፎሳ እንዳሉት የክትባት አፓርቴይድ ገጥሞናል ሲሉ የጠቀሱት ዶክተር ቴድሮስ ባለከፍተኛ ገቢዎቹ ሀገሮች የህዝብ ብዛታቸው ከዓለም 15 ከመቶ ብቻ ሆኖ ሳለ 45 ከመቶውን ክትባት የያዙ እነሱ ናቸው ብለዋል። ዝቅተኛና መካከለኛ ገቢ ያላቸው ሀገሮች ደግሞ ከዓለም ህዝብ ግማሽ የሚሆነውን ይዘው የደረሳቸው የኮቪድ ክትባት 17 ከመቶ ብቻ ነው ሲሉ አነጻጽረዋል። በመጨረሻም የዕለቱን የስፖርት ዜናዎች ሀብታሙ ስዩም ያሰማናል። አመሰግናለሁ ቆንጂት። የአፍሪካ የቅርጫት ኳስ ሊግ በሩዋንዳ ኪጋሌ መደረጉን ቀጥሏል። ትናንት በተደረጉ ጨዋታዎች የቱኒዚያው ሞናስሬኒ የናይጀሪያው ሪቨርስ ሆፐርስን 99 ለ70 አሸንፏል። የሞሮኮው ኤኤስ ሳሊ የማሊውን ኤኤስ ናሽናሊን 88 ለ79 ረጥቷል። አመሻሹን የአልጄሪያው ግሮፕመንት ስፖርቲቭ ዲ ፔትሮሊስ ከሞዛምቢኩ ፌሮቪያሮ ዲ ማፑቶ ጋር ይፎካከራል። የቶኪዮ ኦሎምፒክ በከተማዋ በኮቪድ-19 ምክንያት አስቸኳይ ጊዜ አዋጅ ቢታወጅም እንኳን መከናወኑ እንደማይቀር የዓለም አቀፉ ኦሎምፒክ ኮሚቴ አንድ ቁልፍ ባለሥልጣን ዛሬ አስታውቀዋል። ሊከፍት ዘጠኝ ሳምንታት የቀሩትን ኦሎምፒክ አስመልክቶ በውጥረት ውስጥ ላለው የሕክምና ስርዓት ተጨማሪ ጫና ይፈጥራል በሚል የተቀሰቀሰውን ፍራቻ ለማርገብ ኮሚቴው እየጣረ ይገኛል። የኦሎምፒኩን ድባብ ደመቅ በሚያደርግ መልኩ በ2024 ኦሎምፒኩን የምታዘጋጀው ፈረንሳይ ፕሬዚደንት ኢማኑኤል ማክሮን በመክፈቻው ስነ ሥርዓት ለመገኘት አቅደዋል ያቀፉ ስፖርታዊ ትርኢት ከሀገሬው ህዝብ ከፍተኛ ተቃውሞ እየገጠመው ነው። በሮይተርስ ጥናት መሰረት ከተጠየቁት ነዋሪዎች መካከል ሰባ በመቶ መላሾች ውድድሩ እንዲሰረዝ ወይንም ለሌላ ጊዜ እንዲተላለፍ ይፈልጋሉ። ሀብታሙ ስዩምን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ13765 ኪሎኸርስ በ25 ሜትር ባንድ በ 12040 ኪሎሄርትዝ በ31 ሜትር ባንድ በ9485 ኪሎሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 13 2013 ዓ.ም ዝግጅታችንን ነው እያደመጣችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብየረ ስንለፍ አንዳንድ ሀገራት በኢትዮጵያ የውስጥ ጉዳይ በእጅጉ ጣልቃ እየገቡ መሆኑን የገለጹ በጎ ፈቃደኛ ዜጎች ይህንኑ የሚቃወም ንቅናቄ አስጀምረዋል። በሀገር ፍቅር ቲያትር ቤት ይፋ የተደረገው ብሔራዊ ክብር በህብር የተሰኘው ንቅናቄ በቀጣዮቹ ቀናትና ሳምንታት በሀገር ውስጥና በውጭም የሚቀጥል መሆኑ ተገልጿል። እስክንድር ፍሬው በተከታዩ ዘገባ ዝርዝሩን ያስደምጠናል። ብሔራዊ ክብር በህብር የተሰኘው ንቅናቄ ኢትዮጵያውያንን በዚህ ዓላማ ዙሪያ በማሰለፍ የውጭ ጣልቃ ገብነትን ለመቃወም የሚካሄድ ነው። አዘጋጆቹ እንደገለጹት ታዋቂ ፖለቲከኞች፣ አርቲስቶች፣ ደራሲያን፣ የሃይማኖት መምህራን እና ሌሎች ደግሞ ይህንን ንቅናቄ በበጎ ፈቃደኝነት ካስጀመሩት መካከል ናቸው። ንቅናቄው በይፋ መጀመሩን ያስታወቁትም በሀገር ፍቅር ቲያትር ቤት በተካሄደ ስነ ስርዓት ነው። አዘጋጆቹ እንዳሉት አንዳንድ ሀያላ ነገራት እያደረጉት ያሉት ጣልቃ ገብነት አጠቃላዩን የኢትዮጵያ ሕዝብ ስሜት ከግምት ያላስገባ ነው። ጸሐፊና ጋዜጠኛ ክብሬ ተስፋዬ ይህንኑ ያብራራችው፣ ያው ይሄ ብሔራዊ ክብር በህብር የተሰኘ ንቅናቄያችን ማስጀመሪያ ነው። ይሄ ንቅናቄ እንግዲህ ከዘመናት በፊት ጀምሮ ኢትዮጵያውያን ላይ የሚደረገው አላግባብ የሆነ ተጽዕኖ ዛሬ ደግሞ ቀኑን ቆጥሮ ኢትዮጵያን እንደ ውስጥ ደክማለች፣ አይደማመጡም፣ ልዩ ልዩ ነገሮችን መሰረት ያደረጉ ህዝቡን ያለካ ከላይ አደባባይ ላይ የወጣውን ድምፅና የጥቂት ግለሰቦችን ሀሳብ ብቻ በመያዝ ኢትዮጵያውያንነት የተለካበት ነገር ያበሳጨን፣ ያሳዘንን አይገባንምም ብለን የተሰባሰብን ኢትዮጵያውያንን የንቅናቄው መልእክት እጃችሁን አንሱልን የሚል ነው። ችግሮች ቢኖሩም የሀገር ውስጥ ጉዳዮች መሆናቸውን ነው አዘጋጆቹ የሚገልጹት። የሚጠቀሱ የሰብአዊ መብት ጥሰቶች የተነገሩ ጉዳዮች መንግስትም ያመነው እኔም እንደ ገለሰብ ከጀርባ የቆሙ አጋሮቻችንም እንደ ግለሰብ አይተው መዝነው፣ በሚያሳዝነው አዝነው ፈጥነው መድረስ በሚገባቸው ፈጥነው ለመድረስ ጥረት እያደረጉ ደግሞ ቢታረም ቢስተካከል ለሚሉት ድምፅ እየሆኑ ሁሉን አይነት አቅጣጫ ትግል እያደረጉ እያሉ እንደ ዜጋ ይሄንን እያደረግን ነው። ለራሳችን ተውን ነው የተጫነን እጅ ከውስጥ ካለን ጉዳይ በላይ ሊሆንብን አይገባም። ምክንያቱም የኢትዮጵያ ሕዝብ ይሄንን አይመጥነውም። ነው ታሪካዊ መነሻዎችን በደንብ አድርጎ ማስመር የሚያስፈልገው እንዲህ አይነት ጫናዎች ኢትዮጵያ ውስጥ ሁልጊዜም የሚፈጸሙት ከአድዋው ጦርነት እንኳን ባጭሩ፣ ከጥቂት ጊዜው ታሪክ ከዘገበው እንኳን ብንነሳ ሁሌም እንደ ሀገር ደክማለች፣ ውስጧ የሆነ ነገር አለ ተብሎ ሲታሰብ የሚደረግብንን የእጅ ጫና ድሮም ሕዝብ ነው የመለሰው። ህዝብ ሲመልሰው ግን ልዩነቶቹን ወደ ጎን አድርጎ ነው በአንድ የተመመው። ስለዚህ ብሔራዊ ክብራችን ወትሮ የሚኖረው በህብር ነውና ዛሬም በህብር እጃችሁን አንሱልን ልንል የጀመርነው ነው ፕሮግራም መባቻ ነው። የዚህ ንቅናቄ አዘጋጆች ሰሞኑን በሰጡት መግለጫም ዓላማውን ለጋዜጠኞች አብራርተዋል። ታዋቂው ፖለቲከኛና ጸሐፊ አንዳርጋቸው ጽጌ መግለጫውን ከሰጡት መካከል ናቸው። ህዝቡ በሚሊዮኖች እኛ ደሃንሁን ችግር ይኑርብን እንጂ ከእናንተም በላይ ከየትኛውም አገር በላይ ክብር ያለው አገር ህዝቦች ነን፣ ዜጎች ነን። ማንም በድህነታችን አሳቦ በእርዳታ አሳቦ ሊያዘን አይችልም። እንራባለን እንጂ ከእናንተ ትዕዛዝ የምንቀበል ባህሪያዎች አይደለም፣ የሚል ግልጽ መልስ መስጠት መቻል አለብን። ይህንን ለማስተባበር ተብሎ የተሰባሰበ ኃይል መሆኑን እንድታወቁት ነው። ከዚህ ጀርባ የተለያዩ ኃይሎች ይኖራሉ። ሲቪል ሶሳይቲዎች፣ ድርጅቶች፣ የተለያዩ ማህበራት፣ በአጠቃላይ ሀገሪቷ ሚዲያዎች ግን መደረግ ያለበት ጉዳይ ነው። በስቷል ይህንን አምረን መኮንን መቻል አለብን ባይ ነኝ። ይሄ ነው መነሻችን። ታዋቂው የሃይማኖት መምህር ኡስታዝ አቡበከር አህመድ በበኩላቸው ተከታታይነት ያለው መልእክት ማስተላለፍ እንደሚገባ ነበር ያብራሩት። በመላው ዓለም የሚገኙ ኢትዮጵያኖች በተመሳሳይ ወቅት በተመሳሳይ ጊዜ የጋራ ድምፅ አሰምተው በተከታታይነት ይህንን ግልጽ የሆነ ህዝባዊ መልእክት፣ የህዝብ አቋም፣ የህዝብ ድምፅ፣ የህዝብ አንድነት መገለጫ የሆነ መልእክቱን ለሚመለከታቸው ይሄንን እየተንቀሳቀሱ እየመሩ ላሉት ውጭም በተለያዩ ቦታዎች ላሉ አካላቶች ዙሪያ ገባችን ባሉ ጎረቤት ሀገሮቻችን በጥቅም ጉዳይ ላይ እኛነታችንን አሁንም አዋርደው ዝቅ ብለን እንድንኖር ለሚፈልጉ አካላቶችም እንዲሁም ምዕራባያን ሀገራቶች በተለያየ ጊዜ በመግለጫም በመልክትም ይህንን አካል ይህንን ህዝብ ዝቅ እንዲ የፈለጉ አካላቶች ላይ መልእክቱን ማስተላለፍ ነው። ንቅናቄው በተጀመረበት በዛሬው ዕለት ተይዘው ከነበሩት ምርሃ ግብሮች አንዱ በአዲስ አበባ ለሚገኙ የሀያላን ሀገራት ኤምባሲዎች ደብዳቤ በአካል ማድረስ ነበር። በተወካዮቻችን አማካኝነት ደብዳቤውን አንብበን እናስረክባለን ነበር ያሉት አዘጋጆቹ። ይህንኑ መነሻ ያደረገው በአዲስ አበባ የሚገኘው የአሜሪካ ኤምባሲ የቆንስላ ክፍል ለደህንነት ጥንቃቄ ሲባል ዛሬ አገልግሎት ሳይሰጥ ውሏል። ቀደም ሲል እንዳስታወቀው አዘጋጆቹ ግን ደብዳቤዎችን ለኤምባሲዎች የማስገባቱ መርሃ ግብር ለሌላ ጊዜ መተላለፉን አመልክተዋል። ምክንያቱ ደግሞ ኤምባሲዎቹ ዝግጁ አለመሆናቸው እንደሆነ የጠቀሰው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሰሞኑን በአፋር ባደረጉት ንግግርም ዘመናዊ ኮሎኒያሊዝም ያሉትን አውግዘዋል። በበቂ ደረጃ የሚተረክ ታሪክና ክብር በበቂ ደረጃ የሚያኮራ ማንነትና ነጻነት ያለው ሕዝብ ስለሆነ ዘመናዊ ኮሎኒያሊዝም ሊያመጡብን የሚፈልጉና ምን ማድረግ እንዳለብን እንኳን እንደማናቅ ለሚያስቡ ሀገራት በፖለቲካ፣ በሃይማኖት፣ በብሔር ሳይከፋፈል እኛ ኢትዮጵያውያን ነፃ የነበርንና ነፃ ሆነን የምንቀጥል ምንም ዛሬ ድሃ ብንሆን በልጽገን ለአፍሪካ ፈርጥ ለዓለም ምሳሌ የምንሆን ህዝቦች መሆናችንን በከፍተኛ ማስተዋልና ትብብር ለነዚህ ጎረምሶች ማስተማር ማሳየት ያስፈልጋል። ህብረተሰቡ በንቅናቄው መሳተፍ ያለበት ከአገራት ጋር የሚኖረውን ወዳጅነት በማያጠለሽና በኢትዮጵያዊ ጨዋነት መሆኑን አዘጋጆቹ አሳስበዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ሴኔት ሪዞሉሽን 97 የተሰኘውን የኢትዮጵያን ወቅታዊ ሁኔታ ለማሻሻል መወሰድ የሚገባቸውን እርምጃዎች በዘረዘረው ረቂቅ ውሳኔ ላይ በሙሉ መስማማቱ ታውቋል። ሀብታሙ ስዩም ዝርዝሩን ያስደምጠናል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ሴኔት ሬዞሉሽን 97 የተሰኘውን የኢትዮጵያን ወቅታዊ ሁኔታ ለማሻሻል መወሰድ የሚገባቸውን እርምጃዎች የዘረዘረውን ረቂቅ ውሳኔ በሙሉ ስምምነት አሳልፈዋል። የውሳኔው ሰነድ እንደ መንደርደሪያነት ኢትዮጵያንና የዩናይትድ ስቴትስን አንድ ክፍለ ዘመን የተሻገረ ጠቃሚ ግንኙነት ዘክረዋል። ከሳህራ በታች ባለው የአፍሪካ ቀጠና በደህንነትና ማረጋጋት ስራዎች ረገድ ያላትን ቁልፍ ሚናና ተሳትፎም አንስተዋል። በትግራይ ክልል የተቀሰቀሰው ግጭት አሁን ላይ የሚታየው ቀጠናዊና ዓለም አቀፍ ውስብስብ ውጥረት ተጨማሪ መሆኑን ለማሳየት በኢትዮጵያ፣ ሱዳንና ግብፅ የህዳሴ ግድብን የሚመለከተውን ድርድር፣ የአልሸባብ ቡድን ጥቃት ስጋት፣ ሱዳንና ኢትዮጵያ የገቡበት የድንበር ይገባኛል ውዝግብ እንዲሁም ያልጠናውን የሱዳን ሽግግርና የሰላም ሂደት ጠቅሰዋል። በሪፐብሊካኑ የአይደዋን ደራሴ ሴናተር ጄምስ ኢሪስ ከአማካኝነት ለህግ መወሰኛ ምክር ቤቱ መጋቢት ወር ላይ በቀረበው ረቂቅ ውሳኔ አይን በኢትዮጵያ መንግስትና በትግራይ ህዝቦች ነጻነት ግንባር ህዋት መካከል ያለው ፖለቲካዊ ውጥረት ተቀባይነት የለውም። በሰላማዊ ሰዎች ላይ የደረሱ ማናቸውንም የኃይል እርምጃዎችንም ያወግዛል። ከዚህ በተጨማሪ ኤርትራ ጦሯን ከኢትዮጵያ እንድታስወጣ ጥሪ ከማቅረቡም በላይ በኤርትራ ጦርም ሆነ በሌላ በክልል ውስጥ ባለ ማንኛውም ኃይል የተፈጸሙ የሰብአዊ መብት ጥሰቶችን ግድያ፣ ዝርፊያ፣ አስገድዶ መድፈርና ሌሎችንም አውግዘዋል። በትግራይ ክልል በጠላትነት መፈላለግ በአስቸኳይ ቆሞ ሁሉም ወገኖች የሰብዓዊ መብቶችን ለመጠበቅ እንዲሰሩም ጥሪ አቅርበዋል። ከዚህ በተጨማሪ የሚመለከታቸው የዩናይትድ ስቴትስ ተቋማት በትግራይ ክልል ያለው ግጭት ይቆም ዘንድ እንዲሁም ሰብዓዊ ድጋፎችን ለመስጠት የሚያግዙ ልዩ እርምጃዎችን እንዲወስዱ ጥሪ አቅርበዋል። ከመንግስት ውጭ የሆኑ ታጣቂ ቡድኖችን ጨምሮ ተጨማሪ ብሔር ተኮር ጥቃቶችን ለማስቆምና ጤናማ ውድድር ያለበት ብዝሃ የፖለቲካ ፓርቲ ዲሞክራሲን ለማበረታታት ሁሉም አይነት ዲፕሎማሲያዊ ልማት ሳይንሳዊና ሕጋዊ መሳሪያዎች ለጥቅም እንዲውሉም አሳስቧል። አስር አንቀጾች ያሉት የምክር ቤቱን ሙሉ ድምፅ ያገኘው ውሳኔ አክሎም ኢትዮጵያ በእስር ላይ ያሉ የተቃዋሚ ፖለቲካ አመራሮች፣ ደጋፊዎችና ለውጥ አቀንቃኞች፣ በስራቸው ምክንያት ለእስር የተዳረጉ ጋዜጠኞችን እንድትፈታ ጠይቋል። የኢትዮጵያውያንን ራስ የመግለጽ መብትና ፖለቲካዊ ተሳትፎ ካለብሔር አስተሳሰብና ፖለቲካ አቋም አድሎ እንድታስከብርም ጠይቋል። በጉዳዩ ላይ የኢትዮጵያ መንግሥት ተወካዮችን ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ምላሻቸውን ባገኘን ጊዜ እናካትታለን። ስዩምን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በመቀሌ ከተማ ካለፈው መጋቢት ወር ጀምሮ ለኮሮና ቫይረስ ምርመራ ከተወሰደው ናሙና 37 በመቶ ቫይረሱ እንደተገኘባቸው የትግራይ ክልል ጤና ቢሮ ገልጿል። እስካሁን ለ23 ሺህ ሰዎች የጸረ ኮቪድ ክትባት መሰጠቱን የገለጸው ቢሮ ምርመራውና ክትባቱ በክልሉ ሌሎች ከተሞችም ለማካሄድ ማቀዱን አስታውቋል። ሙልጌታ ጽፍሃ ዝርዝር አለው። በመቀለ ከተማ አይደር ሪፈራል ሆስፒታል የኮሮና ቫይረስ ክታበት እየወሰዱ ያገኘኋቸው አቶ ተስፉ ተካም የወረርሽኙ ክታበት መጀመሩም መልካም ነው ብለዋል። ህብረተሰቡ ለኮቪድ-19 መከላከል የሚሰጠው ትኩረት አናሳ ነው ብለው ከቅርብ ቀናት ወዲህ ግን የመከላከያ መንገዶች ሰዎች እየተጠቀሙ መሆኑን መታዘባቸውን ነው የሚገልጹት። ተረስቶ ነበር ማለት ይቻላል። መቀለ ከተማ ብዙ ሰው እያየው አልነበረው ለኮሮና ቫይረስ ራሱን ለመከላከል የሚያደርገው ጥረት አላየው ነበር እና ከቫይረሱ ይልቅ ላጋጠመው የጸጥታ ችግር ብዙ ትኩረት ይሰጥ ነበረ። ሰው ያው ከመኖሪያ ቤቱ ወደላያ ቦታም የሚሄድ ነገር ነበረ። ብዙ አጋጥሞታ ችግሮችና አይ ወደዛ ነው ትኩረት አድርጎ የነበረ። አሁን ግን ክትባቱ መጥተዋል የሚ Lagak, kat semua dia. መጀመሪያ አካባቢ ትንሽ ላላ ያለ ሰውም ትኩረት ያልሰጠበት ቢሆንም አሁን ግን እየመጣ ያለ እየተከተ ያለ ይመስለኛል። ከአንድ ወር በፊት የመጀመሪያ ክታበት መውሰዷ የነገረችኝ ሀዳስ ሀፍቱ የተባለች ደግሞ ጓደኛዋ እንድትከተብ ይዛ መምጣቷ ነው የምትናገረው። በክታበቱ ዙሪያ በአንዳንድ የማህበረሰቡ አካላት የሚወራው የተለያዩ ችግሮች ያስከትላል የተባለው በራሴ ላይ ሞክሬዋለሁ፣ ትክክል አይደለም በማለት ገልጻለች። የተከተፉት ምክንያት ራሴን ለመጠበቅና ከኮረና ለመከላከልና ማህበረሰቤ እንዳለመበከል መጀመሪያ ሸለልተኝነት ነበር። እርግጥ ነው ሰው ኢንፎርሜሽን ሳሳተ ነበር። ራሱ መከላከል ነው በቃ በዚህ እውነታ ላይ ካልተከተብ ብዙ ችግር ነው ያለብንና መከተብ አለበት። በአይደር ሪፈራል ሆስፒታል ክታበቱ በተጀመረበት ጊዜ በቀን ከአስር ሰው የማይበልጥ ክታበቱ ይጠቀም እንደነበር አሁን ግን እስከ ሁለት መቶ ሰዎች እየተከተቡ ናቸው ተብሏል። ከሆስፒታሉ ባለሙያዎች ያገኘሁት መረጃ እንደሚያስረዳው እስከ ትናንትና ድረስ ከሶስት ሺህ በላይ ሰዎች ክታበቱ ወስደዋል። ዶክተር ሀርነት አዳነ በትግራይ ክልል ጤና ቢሮ የኮሮና መከላከል አስተባባሪ ናቸው። በክልሉ በመቀለ ከተማ ብቻ የኮሮና ቫይረስ ክትባት ተጋላጭ ለሆኑ የህብረተሰብ ክፍል እየተሰጠ መሆኑ ገልጸዋል። ለሁሉ ጤና ባለሙያ ምክንያቱም በጣም ተጋላጭ ነው። ተጨማሪ ደግሞ ለሰብአዊ እርዳታ የሚሰጡ ፓርትነር የሚባሉ ኤንጂኦ ውስጥ የሚሰሩ ደግሞ ማንኛውም በገጠርም በከተማም ያሉ እነሱም ኤክስፖዝ ናቸው። እነዚህ መከተብ አለባቸው ነው። ስለዚህ የመጀመሪያው ልክ በዚህ በኩል ተሰጥቶናል። እስካሁን የከተብናቸው ናቸው ሀያ ሶስት ሺ ስልሳ ስድስት ናቸው። ይህ ክትባት በመክሌ ብቻ ነው የተሰጠው። አሁን አሁን ግን ወደ ማጨው፣ ውቅሮ፣ አድግራት፣ አኩስም፣ ሽሬ ደግሞ አሁን ይጀምራሉ። በዚህ ሳምንት ስልጠና እየተሰጠ ነው። መድኃኒቱም ወደዛ ሂደዋል። በሌሎች የክልሉ ትላልቅ ከተሞች በቅርቡ ክታበቱ መሰጠት እንደሚጀመርም ተናግረዋል። ከባለፈው መጋቢት 23 2013 ዓ ም ጀምሮ በመቀለ ከተማ በሚገኙ 15 የጤና ተቋማትና በክልሉ በተፈጠረው ጦርነት የተፈናቀሉ ሰዎች በሚገኙባቸው 22 ማዕከላት ውስጥ ምርመራ መጀመሩ የገለጹት ዶክተር ሀርነት በዚህም ከተመረመሩት ሰዎች 37 በመቶ የሚሆኑት ቫይረሱ እንደተገኘባቸው ተናግረዋል። እስካሁን ድረስ ልክ 23 መጋቢት ነው የኮቪድ-19 ስራ የተጀመረው እንደ ክልል ከ23 ጀምሮ እስከ ትናንትና ኩመታ 11 የተሰራው ስራ ምንድነው? ለ207 ስክሪን የኮቪድ-19 ምርመራ ነው የሚደረግላቸው ከነዚህ 761 ኮረና የተገኘባቸው ናቸው አሁን በፐርሰንት ሲሰላ ከመቶ ሰዎች ሰላሳ ሰባቱ ኮቪድ አላቸው ማለት ነው ይሄ ሲታይ ደግሞ ከአገሪቱ አኳያ ራሱ በጣም ትልቅ ነው ሰፊ ነው በዚህ በመቀሌ ውስጥ ያለው ይሄ ቁጥር አብዛኛው ለመቀሌ ከተማ ህዝብ ለው በሙሉ ላይወክል ይችላል ቁጥሩ ትንሽ ነው የተወሰደበት ነገር ግን ከወሰድ ነው ይሄ ነገር አግኝተናል ማለት በጣም ከባድ መሆን ነው የሚያሳይ ኮሮና ቫይረስ ከተገኘባቸው ሰዎች ዘጠና አራት በጽኑ መታመማቸውና አራት ሰዎች ደግሞ ህይወታቸው ማለፉ ዶክተር ሀርነት ገልጸዋል። ከሁሉም በላይ የሚያሰጋው ደግሞ ከተፈናቃዮቹ ሰላሳ ስምንት ሰዎች ቫይረሱ ተገኝቶባቸዋል ብለዋል። በተፈናቃይ ማዕከላት ብዙ ሰው ተሰብስቦ እንደሚኖር ገልጸው አሁንም ከፍተኛ ጥንቃቄ እንደሚያስፈልግ ነው የተናገሩት። በክልሉ ለኮሮና ቫይረስ ትኩረት እየተደረገ አይደለም ያሉት ዶክተር ሀርነት ህብረተሰቡ ከሌሎች ችግሮቹ ጋር እኩል አይቶ በመከላከል ዙሪያ ሊሰራ ይገባል ብለዋል። ኮቪድም ልክ እንደዛ ያለው ህብረተሰቡ ያጋጥመው የጠርነቱም የረሃብ የህክምና ያለ ማግኘት ክሱ ጋር የሚራቅ አይደለም። ተመሳሳይ ናቸው። ስለዚህ ለሁሉ ማስተዋል አለብን። ይሄ ነገር እንደ አማራጭ ሆኖ ምንድን ነው አሁን በትላልቅ ከተሞች ማስክን መጠቀም እጅን መታጠብ መራራቅ ይቻላል በገጠሩ ላይ ይቻል ይችላል። ምክንያቱም አክሰስም የለም አስቸጋሪ ነው። በከተሞችን ግን የቻለውን እንደ ድሮ ሳይሆን ከጦርነቱ በፊት ሊሆን አይችልም። ግን ፎር ኤግዛምፕል መቀሌ ማስኮችም አሉ። አሁን አይዲፒዎች ከመቶ ሺ በላይ ሪዜብል የሚጠቀምባቸው አድለናል። የወረርሽኙ ምርመራና ክታበት በክልሉ ሌሎች ከተሞችም ለማካሄድ ታቅዶ እየተሰራ መሆኑ ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለም استيرين لزج ابوها ሙልጌታ አጽበሃለ ለዘገባው እናመሰግናለን። ይቅርታ አድማጮች፣ ተከታዩ የአስቴር ምስጋናው ዘገባ ነው። የኮሮና ቫይረስ ወረርሽኝን ለመከላከል የወጣውን ሕግ በማይተገብሩ አካላት ህጋዊ እርምጃ እንደሚወስድ የአማራ ክልል የኮሮና ቫይረስ ወረርሽኝ መከላከል ግብረ ኃይል ገለጸ። ዳግም ትኩረት ለኮቪድ-19 ንቅናቄ በሚል መሪ ቃል በባህር ዳር ከተማ የጎዳና ላይ ግንዛቤ ማስጨበጫ መድረክ ተዘጋጅቷል። በመድረኩ ላይ አንድ ከ ቫይረሱ ያገገሙ ግለሰብ የጥንቃቄ መተግበሪያዎችን ባለመፈጸማቸው የጤና ቀውስ ውስጥ መግባታቸውንና አሁን ከዛ ከወጡ በኋላ ተሞክሯቸውን ለታዳሚው ማካፈላቸውን ገልጸዋል። አስቴር ምስጋናው ዝርዝሩን ተከታትለዋለች። መመሪያ 32013 መተግበርን እና የተፋዘዘውን ኮቪድ-19 ወረርሽኝን መከላከልና መቆጣጠር የሚያስችል ስራ በተለየ ሁኔታ ለመስራት መታቀዱን ነው ዛሬ የተገለጸው በተለይ የመህጎችን ማለትም ማስክ ማድረግ፣ መራራቅ፣ መታጠብና መከተብን በጥብቅ ተግባራዊ እንደሚሆኑና ይህንን በማይተገብሩ ላይ ሕጋዊ እርምጃ መውሰድ እንደሚጀምር የአማራ ክልል የኮሮና ቫይረስ ወረርሽኝ መከላከል ግብረ ኃይል አስታውቀዋል። ዛሬ በባህር ዳር ከተማ ጎዳና ላይ ዳግም ትኩረት ለኮቪድ-19 ንቅናቄ በሚል መሪ ቃል የግንዛቤ ማስጨበጫ መድረክ ተካሂዷል። በመድረኩ ላይ ከጥንቃቄ ጉድለት በኮቪድ ተይዘው የነበሩና ኋላ የሚያገግሙ በባህር ዳር ዩኒቨርሲቲ የሶስተኛ ዲግሪ ተማሪ የሆኑት ዳንኤል መኮንን የበሽታውን አስከፊነትም ለታዳሚው አሰምተዋል። ታመው ከተሻላቸው ሰዎች መካከል አንዱ ነኝ። ኮቪድ-19 ሊይዘን የሚችለው የኮቪድ-19 ያሰመራቸውን ቀይ መስመር ካለፍን ነው። እጃችንን መታጠብ አለብን። ማስክ መጠቀም አለብን። እርቀታችንንም መጠቀም አለብን። ስለዚህ እኔን የያዘኘው በእርግጠኝነት እነዚህን ህጎች እጥሻለሁ ማለት ነው። ከፍተኛ የሆነ ትኩሳት፣ ከፍተኛ የሆነ ላበት እየዘፈቀ ያን ተከትሎ የሚነሳ ማርገብገብ አለ ልቤውን ልቅ እስኪል ድረስ ምርመራ ሲያደርጉልኝ ያው ፖዘቲቭ ነኝ አሉኝ። አጠቃላይ ግን በሐኪሞች ትእዛዝ ብቻ የታዘዘልኝ መድኃኒት ብቻ ሰው ስል ስለነበረ እንደተሻለኝ ለማገገም ብዙ አላሰደብኝም። የአማራ ክልል የኮሮና ቫይረስ ወረርሽኝ መከላከል ግብረ ኃይል አባል የሆኑ የሰላምና ደህንነት ምክትል ቢሮ ኃላፊ አቶ ገደቢ ኃይሉ የጸጥታ መዋቅሩ ህግን ከማስከበር አኳያ ለሚያደርገው እንቅስቃሴ ህብረተሰቡ ተባባሪ እንዲሆንም ጥሪ አቅርበዋል። ከዚህ በኋላ ኮቪድ አስራ ዘጠኝን ለመከላከል የተቀመጡ ህጎች መተግበራቸውን እያረጋገጥን መንቀሳቀስ አለብን። በዚህ ረገድ ምንም አይነት መዘናጋት መኖር የለበትም። ከዚህ ጋር በተያያዘ መንገድ ለህዝቡና ለወጣቱ ማሳለፍ እንፈልገው የጸጥታ መዋቅሩ ብቻውን ህጉን በማስከበር ተግባራዊ ሊሆን አይችልም፣ ውጤታማ ሊሆን አይችልም። ህዝቡም ወጣቱም ከጸጥታ መዋቅሩ ጎን በመሆን ይሄ ያለምንም ምህረት እኛን የሚወስድ እና የሚገድል በሽታ የተከለከሉ ህጎችን አውቆ በጸጥታ መዋቅራችን ጎን በመሆን እንዲከላከል ጥሬን አሳልፋለሁ። በአማራ ክልል በሁሉም ከተሞች የንቅናቄ መድረክ ይካሄዳልም ተብሏል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። ወደ ተከታዩ ዘገባችን እንለፍ። ለአፍሪካ ሀገሮች ይሰራጭ የነበረው የኮቪድ-19 ክትባት መዘግየት የብዙዎችን ህይወት አደጋ ላይ ከመጣሉ በላይ ከአህጉሩና በአካባቢው የቫይረሱ ስርጭት እንዲባባስ እንደሚያደርገው የዓለም የጤና ድርጅት አስጠንቅቋል። የጤና ድርጅቱ ሪፖርት እንደሚያሳየውም እስካሁን ድረስ በአፍሪካ አራት ነጥብ ሰባት ሚሊዮን ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ከእነዚህ ውስጥ አንድ መቶ ሀያ ሰባት ሺህ ሰዎች ለህልፈት ተዳርገዋል። ሊሳሽላይን ላይን ከጄኔቫ ያጠናቀረችውን ዘገባ ስመኝሽ የቆየ ታቀርበዋለች። ወደ አፍሪካ ይላክ የነበረው የኮቪድ-19 ቫክሲን ከዚህ ወር መጀመሪያ ጀምሮ በእጅጉ ቀንሷል። ምክንያቱ ደግሞ ዋና አቅራቢ የነበረው ሰረም የተሰኘው የህንድ ተቋም በሀገሩ ከፍተኛ ውድመት እያደረሰ ያለውን የቫይረሱን ስርጭት ለመግታት የክትባት ምርቱን ለሀገር ውስጥ ጥቅም እንዲውል ማድረጉ ነው። በዚህ ምክንያት በመላው አፍሪካ ይሰራጭ የነበረው ህይወት አዳኝ ምርት እስከ ጨራሹ ቆሟል። የዓለም ጤና ድርጅት መረጃ እንደሚያሳየው ከአንድ ቢሊየን በላይ ሰዎች በሚኖሩበት አህጉር አንዱን ክትባት የወሰዱት 24 ሚሊየን ሰዎች ብቻ ሲሆኑ ሁለቱንም ዙር የተከተቡት ደግሞ 5.5 ሚሊየን ብቻ ናቸው። የጤና ድርጅቱ የአፍሪካ ዳይሬክተር የሆኑት ማትሺዲሶ ሞቲ የኮቪድ-19 ክትባት ማግኘት በሚችሉና በማይችሉ መካከል ስላለው ፍትሐዊ ያልሆነ ልዩነት በንጽጽር ሲያስረዱ በአፍሪካ ከ አንድ መቶ ሰዎች ውስጥ ሁለት ወይም ሁለት ከመቶ የሚሆኑት ብቻ አንዱን ክትባት የወሰዱ ሲሆን ከፍተኛ ገቢ ባላቸው ሀገራት ውስጥ ደግሞ ከ አስር ሰዎች ስምንቱ ወይም ሰማኒያ በመቶ የሚሆኑት ተከትበዋል ይላሉ። ያ ማለት ከፍተኛ ገቢ ባላቸው ሀገራቶች ውስጥ የሚኖሩ ሰዎች በመጪው በጋ ወቅት ቀድሞ ወደ ነበረው ኑሯቸው መመለስና ሕይወታቸውን እንደገና መጀመር ይችላሉ ማለት ነው። አፍሪካ ውስጥ ግን ሕይወታችን እንደቆመ ነው። አሁንም ቢሆን በፍጥነት የጠፋውን ጊዜ ማካካስ እንችላለን፣ ግን ጊዜው እያለፈ ነው። ሞቲ አክለው የአፍሪካ ሀገራት የኮቪድ ክትባቱን ለማሰራጨት የሚያስችል የገንዘብ እጥረት እንደገጠማቸውም ይናገራሉ። የአፍሪካ ሀገራት በአፋጣኝ ክትባቱን እንዲያገኙና ለህዝባቸው የማሰራጨት አቅም እንዲኖራቸው ዓለም አቀፍ ትብብርና አስቸኳይ እርምጃ መወሰድ እንዳለበትም ያስረዳሉ። በዚህ ሳምንት ዩናይትድ ስቴትስ 80 ሚሊዮን ጠብታ የሚሆን ክትባት ለማጋራት ቃል መግባቷ በጣም የሚደገፍ ነው። አብዛኛው ክትባት በኮቫክስ በኩል የሚቀርብ ነው። ፈረንሳይ ለሞሪታንያ የላከችው ክትባትና ሌሎች ያደጉት ሀገራት የገቡት ቃልም የሚበረታታ ነው። በዓለም ባንክ ግምት መሰረት በየወሩ የሚዘገየው የኮቪድ-19 ክትባት አፍሪካ ከጠቅላላ ገቢዋ ላይ 24 ቢሊዮን ዶላር እንድታጣ ያደርጋታል። በዚህም ምክንያት የገንዘቡ ተቋም እስካሁን 39 የአፍሪካ ሀገራት ወረርሽኙን መቋቋም እንዲችሉ የአንድ ቢሊዮን ዶላር ድጋፍ አድርጓል። ባለፈው ዓመት መስከረም ላይም የዓለም ባንክ 12 ቢሊዮን ዶላር የሚያወጣ የኮቪድ-19 ክትባቶችን ገዝቶ እንዲያሰራጭ ቦርዱ ውሳኔ አሳልፎ ነበር። በሊዛ ሽሌይን ለቀረበው ዘገባ ስመኝሽ የቆየ ቨርጂኒያ። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በዩናይትድ ስቴትስ የኮቪድ-19 ክትባት በአብዛኛው እየተሟላ ባለበት በአሁኑ ወቅት የባይደን አስተዳደር የዓለም ሕዝብ የክትባት አቅርቦት እንዲያገኝ የሚያደርገውን ጥረት እየረዳ መሆኑ ታውቋል። የዩናይትድ ስቴትስ ለዓለም አቀፉ ወረርሽኝ ጉዳይ የምትሰጠው ምላሽ የክትባት ዲፕሎማሲ የሚል መጠሪያ ከተሰጠው የሩሲያና የቻይና እንዴት ይለያል በሚል ጥያቄ የሚጀምረው የዋይት ሀውስ ዘጋቢ ፓትሲ ውዳስኳራ ዘገባን አዳነች ፍሳዬ ታቀርበዋለች። በአሁኑ ወቅት ዩናይትድ ስቴትስ ውስጥ 125 ሚሊዮን የሚሆኑ ሰዎች ሙሉ ክትባት አግኝተዋል። ይህም ማለት ከጠቅላላው የአሜሪካ ህዝብ 38 ከመቶ ሙሉ በሙሉ ተከትቧል ማለት ነው። 138 ሚሊዮን ወይም 48 ከመቶዎቹ ደግሞ ቢያንስ የመጀመሪያውን ዙር ክትባት አግኝተዋል። ከአስራ ሁለት እስከ አስራ አምስት የእድሜ ክልል ውስጥ የሆኑት ልጆችም እየተከተቡ ነው። ስለሆነም አሁን ዩናይትድ ስቴትስ ትኩረቷን ዓለምን ለመክተብ በሚደረገው ጥረት ላይ ማዞር ጀምራለች። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ያብራራሉ። የክትባት አቅርቦታችንን ከሌሎች አገሮች ጥቅም ለማግኘት አንጠቀምበትም። ፕሬዝደንት ባይደን በያዝነው ሳምንት ቀደም ሲል ዩናይትድ ስቴትስ ተጨማሪ 20 ሚሊዮን የሚሆን የአስትራዜኒካ ክትባት በአጠቃላይ 80 ሚሊዮን የክትባት አቅርቦት በኮቫክስ በኩል መለገሷን አስታውቀዋል። ኮቫክስ ዝቅተኛ እና መካከለኛ ገቢ ያላቸው ሀገሮች የክትባት አቅርቦት እንዲያገኙ በተባበሩት መንግስታት ድርጅት ስር የሚሰራ የሀገሮች ስብስብ መሆኑ ይታወቃል። የዩናይትድ ስቴትስ የክትባት አቅርቦት ዓላማ ከቻይና እና ከሩሲያ የክትባት ዲፕሎማሲ የተለየ እንደሚሆን ተነግሯል። ሁለቱ ሀገሮች በአስር ሚሊዮኖች የሚቆጠሩ ክትባቶችን ለብዙ ሀገሮች ማቅረባቸው ተገልጿል። ነገር ግን ከጥቅም ጋር የተያዘ ነው የሚሉ አሉ። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት የኮቪድ-19 ጉዳይ ስራ አስኪያጅ ጀረሚ ኮንንዴክ ቻይናና ሩሲያ እየሞከሩ ያሉትን ስንመለከት አነስተኛ የክትባት መጠን አቅርበው የፖለቲካ ጥቅም ለማግኘትና የፖለቲካ ተጽዕኖ ለማሳደር ይጠቀሙበታል። የእኛ ዓላማ ግን ዓለም አቀፉን ወረርሽኝ ለማቆም የክትባቱን መጠን በብዛት ማቅረብ ነው። እናም የአሜሪካ ጥረት ታሪክ ሆኖ እንዲቀጥል ነው የምንፈልገው። ፕሬዚደንት ባይደን በመጪው ወር በሚካሄደው የቡድን ሰባት ጉባኤ ላይ ለዓለም አቀፍ ወረርሽኝ ስትራቴጂ ድጋፍ እንዲሰጡ ይጠበቃል። እነዚህ በኢንዱስትሪ የበለጸጉት ሀገሮች ከወረርሽኙ መዛመት ለማገገም የሚደረገውን ጥረት ለመምራት እንደሚፈልጉ ይናገራሉ። ነገር ግን የኮቪድ-19 ክትባትን ለራሳቸው አጉረው በመያዝ ይነቀፋሉ። ጀኒ ኦተንሆፍ አንድ ዘመቻ የተባለው የዓለም ጤና ተቋም ነባር ፖሊሲ ስራ አስኪያጅ ናቸው። የበለጸጉት ሀገሮች በሙሉ ህዝባቸውን ልጆችንም ጨምሮ ለመከተብ የሚያስችላቸው የክትባት መድኃኒት መጠን አላቸው። ያም ሆኖ ለተቀረው ዓለም ሊያካፍሉት የሚችሉት 1.3 ቢሊየን የቀራቸው አለ። ለምሳሌ ሰባ ከመቶ የሚሆነውን ህዝባቸውን ይከትቡ እንበልና ወደ ሁለት ቢሊየን የሚጠጋ ለሌሎችም ሊያካፍሉት የሚችሉት የክትባት መድኃኒት ይተርፋቸዋል ማለት ነው። ስለሆነም እነዚህ ሀብታም ሀገሮች በአለም የክትባት መድኃኒት ተደራሽነት እንዲኖር ለማገዝ ሲሉ አሁኑኑ የክትባት መድኃኒት ክምችታቸውን እንዲያካፍሉ ነው የምንጠይቀው። ከቻይና እና ከሩሲያ ጋር ሲነጻጸር ዩናይትድ ስቴትስ አለም አቀፍ የጤና ቀውስን በሚመለከት ለአስርተ ዓመታት ያህል የዘለቀ ስጤታማ አያያዝ አሳይታለች። ሪቻርድ ሬቲንገር አርቲ አይ ኢንተርናሽናል የተባለው የጥናት ቡድን ምክትል ፕሬዚዳንት ናቸው። ወደር ስ ኢቦላ ፓንደሚክ ን ወስት አፍሪካ ኦር ስ ኮንትሪቢሽን ቱ ግሎባል ፋንድ በምዕራብ አፍሪቃ ተከስቶ የነበረው የኢቦላ ወረርሽኝም ሆነ ኤድስን፣ የሳምባ በሽታንና ወባን ለመከላከል ባደረገችው አስተዋጽኦ ዩናይትድ ስቴትስ እንደምትቀድም እተማመናለው። ኮቪድ-19ን ለመከላከል በዓለም አቀፍ ደረጃ በሚደረገው ጥረትም ጠቃሚ የሆነ የአመራር ሚና ይኖራታል። የባይደን አስተዳደር ለዓለም አቀፉ ወረርሽኝ የሚሰጠው ምላሽ ዋና አስተባባሪ የሆኑት ጊያል ስሚት የአሜሪካን ጥረት ከማርሻል ፕላን ወይም እቅድ ጋር ያመሳስሉታል። ማርሻል ፕላን የሁለተኛው ዓለም ጦርነት ካበቃ በኋላ ዩናይትድ ስቴትስ ምዕራብ አውሮፓን ለመርዳት ያወጣችው መርሃ ግብር ነበር። የማርሻል እቅድ ስለ ጥሪቶች ብቻ ሳይሆን ስለ ፖሊሲም ጭምር ነበር። ስለ ገበያ እና ሁለተኛው ዓለም ጦርነት በኢኮኖሚ ላይ ያስከተለውን ሁኔታ ጉዳይም ነበር። አሁን ባለው ዓለም አቀፍ ወረርሽኝም ቢሆን ተመሳሳይ አንድምታዎችን ነው የምናየው። እንደሚመስለኝ ይህን በድፍረት ማጤን ይኖርብናል። ዓለም ዩናይትድ ስቴትስ ምን ያህል ርቃ ልትሄድ እንደምችል ለማየት እየጠበቀ ነው። አሜሪካ የክትባት መድኃኒትን ከመለገስ አልፋ ለኮቫክስ አራት ቢሊዮን ዶላር ለመስጠት ጣልገብታለች። በዓለም የገበያ ድርጅት የክትባት ፓተንት ወይም ፈቃድ መጠየቅ መተውንም ደግፋለች። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቋል። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማዳመጥ ትችላላችሁ። በአት ቪኦኤ አማሪክ የፌስቡክ ገጻችንም በቀጥታ እየተላለፈ ይገኛል። ሀሽታግ ቪኦኤ አማሪክ ብላችሁ በትዊተር ላይ ብትፈልጉን ታገኙናላችሁ። አስተያየቶቻችሁን በዚሁ አኑሩልን። ተከተሉን፣ ተነጋገሩ፣ ተወያዩ። ስርጭቶቻችንን ከኦዲዮና በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢል ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይም እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ፣ የዕለቱ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን መጪውን ምርጫ እንዲሁም ስድስተኛውን የኢትዮጵያ ምርጫ በተመለከተ ዘገባ የምናስደምጥበት ሰዓት ላይ እንገኛለን። የአማራ ብሔራዊ ንቅናቄ አብን ስድስተኛውን ሀገራዊ ምርጫ አስመልክቶ በተለይ ከአሜሪካ ድምጽ ራዲዮ ጋር አጭር ቆይታ አድርጓል። ፓርቲው በምርጫው ቢያሸንፍ ቀዳሚው ተግባሬ በሐሰት ትርክት በአማራ ሕዝብ ላይ የሚደርሰውን ጉዳት መከላከል ነው ብሏል። መስፍን አራጌ ዝርዝሩን ያስደምጠናል። የፓርቲው አደረጃጀት ጉዳይ ኃላፊ ጋሻው መርሻ በብቁ የሰው ኃይል የሚመራ ጠንካራ መዋቅራዊ አደረጃጀት መዘርጋታቸውና አለን የሚሉት ህዝባዊ ተቀባይነት በምርጫው አሸናፊ ሆኖ ለመውጣት እንደሚያስችላቸው ገልጸዋል። ምርጫው በኢትዮጵያ የፖለቲካ ምህዳር ላይ በጎ ተጽዕኖ ማሳረፍም ለውጥ ማምጣትም እንደሚችል ነው ኃላፊው የሚናገሩት። ምርጫው ለውጥ ያመጣል ብለን ነው እኛ የምናምነው። እንግዲህ ለውጥ ሲባል የዲሞክራሲ ስርዓት ግንባታ በደቂቃ የሚመጣ ጉዳይ አይደለም፣ እድገት ነው። ከነዛ እድገቶች ውስጥ አንዱ ደግሞ የምርጫ ልምምር ነው። እንደ ፓርቲም እንደ ሀገርም እንደ አጠቃላይ እንደ ማህበረሰብ የምርጫ ዲሞክራሲን ወይም በምርጫ መንግስት መለወጥን እየተለማመድን፣ እንከን የለሽ ላሆን ይችላል። ግን ከተወሰነ አመታት በኋላ ጠንካራ የዲሞክራሲ ስርዓት እንዲኖር የራሳችን አስተዋጽኦ እናደርጋለን። በዚህ ምርጫ እንደ አብን ቀዳሚው የመታገያ ጭብጥ በአማራ ህዝብ ላይ ደርሷል የሚለው የሀሰት ትርክትና እሱን ተከትሎ የደረሰው ተጽዕኖ ነው። አጠቃላይ የኢትዮጵያ ስርዓት አሁን ያለው የመንግስት ስርዓት የአማራን ህዝብ እንደ ጨቋኝና በዳይ ቆጥሮ የአማራን ህዝብ ለመፈናቀል፣ ለስደት፣ ለሞት፣ አጠቃላይ ለማህበራዊ ቀውስ የዳረገ ስርዓት ነው ያለው ብለን ነው የምናምነው። ይሄ ስርዓት በተወሰነ ደረጃ ህወት ይቆጣጠረው የነበረውን ስርዓት ህዋትን አሁን ወደ ዋሻ ወይም ወደ በጣም ብትንትን የተሰራ ኃይል መቀየር ተችሏል። ቀሪ ያልተጠናቀቁ ትግሎች አሁንም አሉ። ዋናው ይህ ስርአት ስጋና ደም እየለበሰው ወይም ህልውናው የዚህ ስርአት የህዋት ህገ መንግስት ነው። የህገ መንግስት ደግሞ የኢትዮጵያ ብሔር ብሔረሰቦች የተዛባ ግንኙነት ነበራቸው፣ የሚል መግቢያን አንግቦ የሚንቀሳቀስ ህገ መንግስት ነው። አማራ ህዝብ መሳደድ፣ መፈናቀል፣ አጠቃላይ የማህበራዊ ቀውስ ሁሉ በዚህ ህገ መንግስት የተቀዳ እና ከዚህ ህገ መንግስት በተቀዳው ፌዴራሊዝም የተነሳ የመጣ ነው ብለን እናምናለን። ከዚህ ባሻገር በአማራ ህዝብ ላይ አንዣቧል ያለው የድህነት ስጋትም ሌላው የመታገያ አጀንዳው መሆኑን አቶ ጋሻው ያስረዳሉ። በተለየ ለመጉዳት ተብሎ የአማራን ህዝብ ከፍተኛ የሆነ የማህበራዊ ቀውስ እንዲደርስበት ኢኮኖሚካሊ እንዲደግ ሀብት ንብረት እንዲዘረፍ ይደረግ ሚኖረው በዚህ የተነሳ አሁን የአማራ ህዝብ ከፍተኛ የሆነ ድህነትና አላቅርነት ውስጥ እንዲኖር ህወሓት ከፍተኛ የሆነ ስራ ሰርታለች። አሁንም ያለው ስርዓት ከዛ የተለየ አይደለም የሚል ግምገማ ነው ያለን። ስለዚህ እነዚህ ሁሉ ጥያቄዎች የአማራ ብሔራዊ ንቅናቄ የመታገያ ነጥቦቻችን ናቸው። ኢትዮጵያውያንን ላልተገባ መፈናቀል የዳረገ የሀሰት ትርክቶች እንዲስፋፉ ምክንያት የሆነው የብሔር ወይም የዘውጌ ፖለቲካ ውጤት ነው ብሎ ብዙዎች ያምናሉ እና ይህንን የብሔር ፖለቲካ ይዛችሁ መነሳታችሁ ምን ያህል አዋጭ ነው ብላችሁ ታምናላችሁ? ኦኬ፣ በጣም ጥሩ ጥያቄ ነው። በነገር ላይ ይሄ በኢትዮጵያ ህገ መንግስትና አጠቃላይ በዚህ በሀያ ሰባት እና በሰላሳ አመት ጊዜ ውስጥ ኢትዮጵያ ውስጥ መንቀሳቀስ የሚቻለው እንደ ብሔር ነው። ብሔር ካልሆንክ ውክልና እንኳን የለህም። በኢትዮጵያ ማዕቀፍ አሁን አንተ ባልከው ማለት ነው በኢትዮጵያ ማዕቀፍ ተንቀሳቀስ አይቻልም። ሪሌቨንስ የለህም በፖለቲካ ሂደቱ ውስጥ ማለት ነው ብሄሩን መምጣት መቻል አለ ወይ ኦሮሞ፣ ወይ አማራ፣ ወይ ትግሪ፣ ወይ ሶማሌ ወይ እንደዛ በሌላውን ብሔረሰብ ማለት ይሄ ህገ መንግስቱ መግቢያ ላይ እኮ እኛ ብሄር ብሄረሰቦች አዲስ ማህበራዊ ውል ገብተናል ነው የሚለው ግለሰቦች እኮ ዛጋ አይታወቁም። ስለዚህ ግለሰብን በማያውቅበት ሁኔታ፣ ብሄሮችን ብቻ በሚያውቅበት ሁኔታ በብሄር አለመደራጀት አይቻልም። ግን አሁን ኢትዮጵያ ውስጥ ብሄር ተኩር ያልሆኑ የፖለቲካ ድርጅቶች ይስተዋላሉ ለመደራጀት ይቻላል። ለውጥ ማምጣት ይቻላል ወይ ነው? ምክንያቱም አያቅህም ነው። ለአሁን በህገ መንግስት ደረጃ ውቅና የተሰጠው ብሔሮች እንዲደራጁ ነው። ትልቁ የመንግስት የስልጣን አካል የብሔረሰ ምክር ቤት ብሔረሰቦች ነው ስልጣን የሚያከፋፍለው። በኢትዮጵያ ማዕቀፍ ተደራጀ ለውጥ አመጣለ ማለት ይቻላል ማምጣት ይቻል ይሆናል። ግን ሀያ ሰባት አመት እኮ ተሞክሮ የከሸፈ ነው። በብሔር ለመደራጀታቸው የሚሰጡት ሁለተኛው ምክንያት ደግሞ አማራ አማራ ተብሎ ነው እየተበደለ ያለው አማራ ብሎ ነው እየተጨቆ ነው ያለው። ስለዚህ አማራ ሆነህ ነው መከላከል መቻል ያለብህ ማለት ነው። እኛ የምንታገለው በነገራችን ላይ ሌሎችን ለመጨቆ ነው፣ እኩል ለመሆን ነው። የአማራ ህዝብ ከሌላው ጋር እኩል መታየት ሲጀምር፣ አንድ ሰው አንድ ድምፅ ያለው የሚለው መርህ ገዥ መሆን ሲጀምር፣ የኛ ትግል ወደ ሌላ ምዕራፍ ይሸጋገራል ማለት ነው። እናም በስድስተኛው ሀገር አቀፍ ምርጫ የማሸነፍ እድሉን ካገኙ እንሰራቸዋለን ያሏቸውን ተግባራት በወፍ በረር ቃኝተዋል። ስልጣን ብንይዝ ቀዳሚ ተግባራችን በኢትዮጵያን መካከል ወይም በኢትዮጵያ ህዝብ መካከል የተፈጠረውን ቁርሾ በመጀመሪያ በወንድማማችነት ማዕቀፍ የማቀራረብና የማግባባት ስራ ነው የምንሰራው። ብሔራዊ መግባባት ያስፈልጋል ብለን እናምናለን። የምሁራን ውይይትና ከፍተኛ የሆነ ያልተቋረጠ የምሁራን ድርድር መድረግ አለበት ብለን እናምናለን። ይህ የምሁራን ድርድርና ውይይት ወደ ሕገ መንግስት ማሻሻል እና አጠቃላይ የስርአት ለውጥ ማደግ አለበት ብለን እናምናለን። ከሕገ መንግስቱ በላይ እንዲህ አይነት ችግሮች እንዲባባስ እያደረገ ያለው ምሁሩ ራሱ ነው የሚል ቅሬታ የሚያቀርቡ አሉ እና የምሁራን ውይይት ማድረጉ እነዚህን ጽንፍ የረገጡ አካላት ሊያቀራርብ ይችላል ብለው ያስባሉ። የሃይማኖት አባቶች፣ የአገር ሽማግሌዎች፣ ተጽዕኖ ፈጣሪ ግለሰቦች በተሻለ መጠን ሳይሆን በህዝቡ ዘንድ ተቀባይነት ያላቸው ስለሚመስል በኢትዮጵያ ውስጥ እኮ ሞራል ተገናኝተው እንዳይነጋገሩ አጠቃላይ የፖለቲካ ኤሊቱ ሁሉ እንዳይነጋገር እንቅፋት ሲሆን የኖረ ስርዓት ነው ያለው። እኛ መንግስት ብንሆን ስልጣን ብንይዝ የንግግር በሩን እንከፍታለን ማለት ነው። እርግጥ ነው በኢትዮጵያ ውስጥ ህዝብ ከህዝብ ተጣልቶ የተጋጭ አያውቅም። ግጭት መንስኤ እና አጠቃላይ የዚህ ሁሉ ምስቅልቅል መንስኤ መራ ናቸው ብለን ነው የምናስበው፣ ወይም የፖለቲካ ሊሂቁ ነው። ይህ የፖለቲካ ሊሂቅ ደግሞ የራሱን የፖለቲካ ኢንተረስት መጫን ይፈልጋል። ጠላቶቻችን የቤት ስራ ሰጥተው የሚልኩት አለ። በጣም የተለያየ ኢንተረስት አለው ማለት ነው። ይህም ሁሉ ግን ማቀራረብና ተነጋግሮ ከመግባባትና ከመነጋገር ውጭ የተሻለ አማራጭ እንደሌለ የማሳመን ግዴታ አለብን ማለት ነው። በዚህ ሀያ ሰባት ሰላሳ አመት ውስጥ ያልተጎዳ የማህበረሰብ ክፍል የለም። ስለዚህ ጉዳቱ የጋራችን ነው ማለት ነው። ጉዳቱ የጋራ እስከሆነ ድረስ ደግሞ ቁጭ ብሎ ተነጋግሮ የተሻለ መፍትሄ መፈለግ መሆን ያለበት ነው ብለን እናምናለን። ከፖለቲካ ልሂቃን በተጨማሪ የሃይማኖት መሪዎች፣ የወጣትና የሴቶች ተወካዮች፣ የንግዱ ማህበረሰብ ተወካዮች፣ አጠቃላይ በዚህ ሀገር ጉዳይ ላይ ያገባናል የሚል ሁሉ ውይይት በማድረግ የተሻለ የነገን ኢትዮጵያ መፍጠር ይቻላል የሚል እምነት አለን። አብን ሙሉ በሙሉ ምርጫውን ማሸነፍ ባይችል ግን ከሌሎች ፓርቲዎች ጋር ተጣምሮ መንግስት ለመመስረት ዝግጁ መሆኑን በአደረጃጀት ጉዳይ ኃላፊው በኩል ጠቅሷል። የአማራ ብሔራዊ ንቅናቄ አብን በአማራ፣ ኦሮሚያ ደቡብ ህዝቦችና ብሔር ብሔረሰቦች እንዲሁም በቤን ሻንጉል ለምርጫው አምስት መቶ አስራ ሶስት እጩዎችን ያቀረበ ሲሆን በአዲስ አበባ ደጋፊዎቹ ድምጻቸውን ለባልደራስ ለእውነተኛ ዴሞክራሲ ፓርቲ ለመስጠት መግባባት ላይ መድረሳቸውን አቶ ጋሻው ጠቁመዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍን አድራጌን እናመሰግናለን። አድማጮች ሌሎች የፓርቲ መሪዎችን ተወካዮችን በተመሳሳይ ማነጋገራችንን እንቀጥላለን። ወደ ተከታዩ ዘገባ ንለፍ። በዚህ በመጪው ሀገራዊ ምርጫ ላይ የሚሳተፉ ፓርቲዎችን በመሰረታዊ የኢኮኖሚ የጤና፣ የትምህርት ፖሊሲያቸው ውስጥ ለሴቶች ምን ይዘዋል? የሚለውን ሴቶች እንዲጠይቁ የሚያበረታታ ጠይቂ የተሰኘ ዘመቻ በሴታዊት ንቅናቄ ተጀምሯል። በዚህ ንቅናቄ ውስጥ የሴቶች የፖለቲካዊ ተሳትፎ መርሃ ግብር ስራ አስኪያጅ አበባዬ አስራት ጋር ቆይታ ያደረገችው የደን ገረመው ነች። አበባዬ ተቋማቸው ሴታዊት ንቅናቄ በስድስተኛው ሀገራዊ ምርጫ ላይ ስላለው ተሳትፎ ከምታስረዳበት ይጀምራል። ምርጫን በተመለከተ የተለያዩ ትሬኒንጎች ቀን ነበረ፣ ግን በጣም በሰፊው በሰፊውና በትልቁ እየሰራንበት ያለነው የምርጫ ክርክር እያዘጋጀን ነው። በስርዓተ ፆታ ጉዳዮች ላይ ይህን ክርክር የምናዘጋጀው በተለያዩ ፖለቲካል ፓርቲዎች ስርዓተ ፆታን ወይም የኢትዮጵያ ሴቶችን በምን መልኩ ያሉ በተለያዩ ፖሊሲዎቻቸው ላይ የሚለው ለማወቅ ነው። ለምሳሌ ትምህርት ፖሊሲያቸው፣ ከጤና ፖሊሲያቸው አንጻር፣ ከኢኮኖሚ ፖሊሲያቸው አንጻር ወይ ጠ ሴቶች እንዴት ያሉ የሚለው ፖሊሲዎቻቸውን ምን እንዳቀዱ፣ ምን እንዳደረጉ የሚናገሩበት መድረክ ለማዘጋጀት ነው እየሰራ ያለ ነው ጠይቅ የሚል መርሃግ ማክበር ጀምራችኋልና በተለያየ ቋንቋዎችም እያስተዋወቃችሁት ነው። ይሄ ከዚህ ጋር ተያያዥነት ያለው ነው ወይስ የተለየ ለዚህ ክልክል ካምፔን ዓላማ ችግር ነው? ይህንንም እንዳሱ በአምስት ቋንቋዎች ያለ ነው እና ሰው እና ምንድነው የራሳችን ችግር ከራሳችን በላይ የለም። ሁሉም ሰው በየወረዳው በየዞኑ አካባቢ የተለያዩ ችግሮች ደርስበታል እና ያንን ችግሮች ሴቶች እንዲነግሩን እና እኛ ደግሞ ያንን ወደፊት ወደ ፖለቲካ ስል አቅርበን ምን ምን መስሌት አስተባባርል ለዚህ ችግር ብለን ለመጠየቅ ነው። ማለት ለምሳሌ እኛ ወረዳ መብራት ከሌለ ወይ ሰላም ከሌለ ወይ ውሃ ከሌለ እኔ የማውቀው ምኖር ና እነሱን ሰብሰባርከ ለፖለቲካ ፓርቲዎች ለማቅረብ ነው። ጠይ ካምፔን እየሰራ ነው ያለ ነው ማለት በአማርኛ፣ በኦሮምኛ፣ በትግርኛ፣ በሶማልኛ ና በአፋርኛ ነው የግድ እየተደረግ ነው ያለነው በአሁኑ ሰዓት እና ጥያቄዎች የሚሰበሰቡት ቴሌግራም ላይ ቴሌግራም ቦታ አለ እና በዛ ቴሌግራም ቦታ ማለት ነው ማስቀ የምትችለው ከዛ ደግሞ በጉግል ፎርም እዛ ላይ ኛውም የማህበራዊ ሊንክ ማግኘት ይችላሉ። ወይም ደግሞ ቀለል የሚላቸው በስካ ሆነ በዜሮ ዘጠኝ ሰባት ስምንት በአርባ አራት አስራ ስድስት እኛ ሰብስበን ለፖለቲካ እናቀርበዋለን ጥያቄዎች። እሺ ዘመቻው መቼ ላይ ተጀመረው? እስከ መቼ ከዛሬ ሁለት ነበረ እና ቀናቶች ድረስ እስኪ ተጋር ከደረሱ ጥያቄዎች መካከል ተደጋጋሚ የሆኑትና በዋናነት የተነሱት ርዕሰ ጉዳዮች ምንድን ናቸው? ጥያቄዎቹ የተደጋጋሚነት ያላቸው ጥያቄዎች ቢኖሩም ግን በጣም በብዙ አይነት ነበረ የቀረቡ። ስለ ኢኮኖሚ የሚጠይቃለ፣ ስለ ግብርና የተጠየቁ ጥያቄዎች አሉ፣ ስለ ሰላም የስራ አጀሉ፣ ስለ ትምህርት የተጠየቁ ጥያቄዎች አሉ እና ጥያቄዎቹ በጣም ሰፊ ናቸው። ላይም ጥያቄዎች ገብተዋል እና ሰፊ የሚባል የጥያቄ አይነት ነው። በዚህ ጠይቂ በተሰኘው ዘመቻ ላይ በቴክኖሎጂ እምብዛም የሆኑ እናቶችና እህቶች ጥያቄያቸውን እንዲያቀርቡ የተደረገ ምን ነገር አለ? ያለነው ተደራሽነታችን ለማስፋት ሬዲዮ ለመጠቀም ነው። ትንሽ በሰፊ መንቀሳቀስ ይቀረናል። እሱ ጋር ግን እየሞከርን ያለ ነው እና በሬዲዮ አድርገን ስቁጣችን ያው በስልክም በመደወልም ሆነ በአጭር የጽሁፍ መልእክት ሊደርስ እንቀበላለን። አባየ አስራት በሴታዊት ንቅናቄ ውስጥ የሴቶች ፖለቲካዊ ተሳትፎ መርሃ ግብር ስራ አስኪያጅ ከአሜሪካ ድምጽ ጋር ለነበረች ቆይታ አመሰግናለሁ። ኤደንን እናመሰግናለን አድማጮች። ስለ ምርጫ የተመለከተ ያሰናዳናቸው ዘገባዎች ተጠናቋል። የዝግጅት ሰዓታችንም እየተጠናቀቀ ነው። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ ከዓለም አቀፉ ማህበረሰብ ጋር የፕሬስ ነፃነትን አስፈላጊነት ታከብራለች፣ ይላል ርዕሰ አንቀጹ ሀተታውን ሲጀምር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዓለም አቀፉን የፕሬስ ነፃነት ቀን አስመልክቶ ኢንፎርሜሽንና እውቀት ኃይል ሰጪ መሳሪያዎች ናቸው፣ ነፃና ገለልተኛ ፕሬስም ህዝብ የሚያስፈልገውን መረጃዎች ሁሉ እንዲያገኝ አገናኝ ሆኖ የሚያገለግሉ ነው ብለዋል። ዩናይትድ ስቴትስ በመላው ዓለም በድረገጽም ይሁን ከዚያ ውጭ ላሉ የፕሬስ ነፃነቶችና ለጋዜጠኞች ደህንነት ጥብቅና የምትቆመውም ለዚያ ነው ብሏል ርዕስ አንቀጹ። ሐሳብን በነፃነት መግለጽ ለዲሞክራሲያዊ ማህበረሰብ መሰረት ነው። በዓለም አቀፍ የሰብአዊ መብት ድንጋጌ መሠረት ሐሳብን በነፃነት የመግለጽ መብት በየትኛውም መድረክ ቢሆን የሁሉንም ሰው ሐሳብ በሁሉም ሚዲያ መረጃ የማግኘት የመቀበልና የማስተላለፍ መብትን ያጠቃልላል። ይሁን እንጂ ዛሬ ስለ ጋዜጠኞች መብት ያለው አመለካከት እጅግ አስፈሪና አሳዛኝ ነው ብለዋል የውጭ ጉዳይ ሚኒስትሩ ብሊንከን። ዩናይትድ ስቴትስ በጭካኔ በተገደለው የሳውዲው ጋዜጠኛ ጀማል ካሶጂ በሰጠችው ምላሽ የካሶጂ እገዳ በሚል መሰየሟን ያሳወቀችበት አንደኛው ምክንያት ሚዲያን ለማስፈራራት የሚታየውን አዝማሚያ ለመከላከል እንዲረዳ መሆኑንም ርዕስ አንቀጹ አስረድቷል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ሥራቸው ላይ እንዳሉ የታሰሩ ጋዜጠኞችን መመዝገብ ከጀመረበት ጊዜ አንስቶ በ2020 የተመዘገበው ትልቁ ነው። ባለፈው ዓመት በቻይና በቱርክና ግብጽ ውስጥ የታሰሩ ጋዜጠኞች ብዛት ከፍተኛውን ደረጃ ደርሷል። በራሽያም የራዲዮ ፍሪ ዩሮፕ እና ሬዲዮ ሊብረቲን ጨምሮ ባለስልጣናቱ ገለልተኛ ዘገባዎችን ማገዱን ቀጥለውበታል። እንዳለመታደል ሆኖ የኮቪድ-19 ወረርሽኝ ጨኳኞቹ መንግስታት ነፃ ሚዲያዎቹ ላይ የሚያሳድሩትን ጫና እንዲያበረቱ መንገድ ከፍቶላቸዋል። የውጭ ጉዳይ ሚኒስትሩ ብሊንከን መንግስታት የሚዲያ ደህንነት እንዲጠበቅና ጋዜጠኞችም ስራቸውን ያለምንም ፍርሃት፣ ጥቃትና የዘፈቀደ እስር ሳይደርስባቸው መስራት የሚችሉበት ጥበቃ እንዲደረግላቸው አሳስበዋል። ርዕሰ አንቀጹ በመቀጠል ዩናይትድ ስቴትስ መንግስታት በጋዜጠኞች ላይ የሚፈጽሙትን ሁሉንም ወንጀሎች እንዲመረምሩና ተጠያቂነት እንዲኖር እንዲያደርጉ ታሳስባለች ብሏል። የተስፋፋ በመጣው የዲጂታል ሚዲያው ዓለም የፕሬስ ነጻነትና የነፃ ኢንፎርሜሽን ፍሰትም እንዲሁ የኢንተርኔት ነጻነትን ይጠይቃል ያሉት ብሊንከን አያይዘውም ኢንተርኔትንና ተደራሽነቱንም በመቆጣጠር ህዝብን የመረጃ ፍሰትና እውቀት እንዳያገኝ የሚያደርጉ መንግስታትም እየጨመሩ መምጣታቸው የዩናይትድ ስቴትስ መንግስትን ያሳሰባት መሆኑን ተናግረዋል። መንግስታት ኢንተርኔትን ማገድ፣ መዝጋት፣ ሳንሱር ማድረግ የለባቸውም። ይህ ድርጊት ሰላማዊ በሆነ መንገድ የመሰብሰብ ነጻነትን፣ የመደራጀት መብትን ወይም ሀሳብን በነጻነት የመግለጽ መብትን፣ የመሰረታዊ አገልግሎት ተጠቃሚ የመሆን መብትን እንደሚያግደው ሁሉ ኢኮኖሚውንም ክፉኛ ይጎዳል ብለዋል። በመጨረሻም ዩናይትድ ስቴትስ ከሚዲያው ማህበረሰብ አባላት ጋር ከግሉ ሴክተር፣ መንግስታዊ ካልሆኑ ድርጅቶች የመረጃ ነፃነትና ተደራሽነት እንዲኖር ከሚሰሩ ሀሳብን በነፃነት የመግለጽ መብትን ከሚጠብቁና መብቶቻቸውን ለማስከበር ሲሉ ጥቃትና ማስፈራሪያ የሚደርስባቸውን ጋዜጠኞችን መብቶች ከሚጠብቁ መንግስታት ጋር አብራ ለመስራት ቁርጠኝነቱ አላት በማለት ርዕሰ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ዘጋቢዎቻችንን በሙሉ እናመሰግናለን። አድማጮች የዛሬ የአርብ ግንቦት 13 2013 ዓ ም ዝግጅታችንን አጠናቀናል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በመላው ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። የስርጭት መሐንዲሱ ሲድራህ እንዲሁም ፕሮዲሰራችን ብርሃን ኃይሉ አብራን ነበረች። በእኔ በኩል እሰናበታችኋለሁ። እየው መኮንን ነገን ላየው የሚለውን ዜማ ይዞ አብሯችሁ እስከ ምሽቱ አራት ሰዓት ይቆያል። ሰላም፣ በደህና